የአዲስ አበባ ከተማ መስተዳደር ከሰኔ 30 ጀምሮ በከተማዋ ሞተር ሳይክሎች እንዳይንቀሳቀሱ ማገዱን አስመልክቶ ዲደብሊው ያነጋገራቸው ሰዎች አስተያየት በሁለት ጎራ የተከፈለ የድጋፍና የተቃውሞ ሀሳብ የተስተናገደበት ሆኗል። ውሳኔውን ከደገፉት መካከል በየዕለቱ በአማካይ የአንድ ሰው ሕይወት በትራፊክ አደጋ በሚቀጠፍባት መዲና ይህን ችግር ከማቅለል አልፎ ሕዝብን ከቀማኞችና የተደራጁ ዘራፊዎች መታደግ የሚችል መሆኑ እንዲደግፉት ማድረጉን አንስተዋል። ውሳኔው ጥሩ ነው። ለምን ሕዝብ ብዙ ሮሮ እያሰማ ነው ነው በሞተር የተነሳ። ስለዚህ ያለውን መፍትሄ ማስቆም ብቻ በህጋዊ መንገድ የሚሰሩትን ፍቃድ አውጥተው መስራት አለባቸው ብሏል። የዛ ጊዜ እየተጣራ ሊሰሩ ይችላሉ የሚል አስተያየት ነው ያለ። ስለዚህ ግን መቆሙን ሙሉ በሙሉ ጥሩ ነው። ነገሩ ዱብዳ ሆኖብናል የሚሉት ያነጋገርናቸው ናቸው። ሞተረኞች፣ የሞተር ባለንብረቶችና የተለያዩ መልእክቶችን እንዲያደርሱላቸው የሚገለገሉ የሞተር ደንበኞች ውሳኔውን አምረው ተቃውመዋል። ሌላው ቢቀር ከመወሰኑ በፊት እገዳው እንዲጣልበት ምክንያት ሆኗል የተባለውን የወንጀል መበራከት አስመልክቶ ያነጋገርንና ሌላ መፍትሄ ያመላክተን አለመኖሩ በሀገራችን የባይተዋርነት ስሜት እንዲሰማን አድርጎናል ያሉም አሉ። እናደራጃችሁ፣ እንበትናችሁ፣ አንድ ቀን እንኳን በቀጠና ፖሊስ እንኳን አንድ ሰው የተናገረን ሰው የለም። በስመ ሌባ ነው። እየተጨፈጨፍን ያለ ነው። ሌባ ራሱ አሳዶ የያዝ ግን ሌባ ሌላ ነው፣ ሰራተኛ ሌላ ነው። ለምን አይጣራም? ይህ ከሆነ ስርቆት የበለጠ የሚስፋፋው በዚህ ውሳኔ በመሆኑ ሊታሰብበት ይገባል ያሉም አሉ። ጥናት ተደረገ የሚባለው ነገርም አልገባንም። ጥናቱ ሰው ከስራው አፈናቅሉ፣ በትኑ የሚል የመፍትሄ ሀሳብ እንዳሳይ አድርገን የምናየው ተገቢነት የጎደለው እርምጃ ነውም ብለዋል። እኔ ሰርቼ ምኖር የምተዳደርበትን ነገር አሰራም ካለኝ፣ አሁን ነው ሌባ መሆን የምችለው። አሁን ነው የሌባ ደጋፊ መሆን ነው እንጂ እኔ አይገባኝም፣ እንዲት እንደሆነ ብቻ በጣም ይከብዳል። በስራ ላይ ያገኘሁት የአዲስ አበባ ትራንስፖርት ባለስልጣን የትራፊክ ተቆጣጣሪ ባለሙያ በከተማዋ አዲስ አበባ ከሚሉ ሰሌዳዎች በላቀ ደቡብ ህዝቦች ኦሮሚያ አልፎ አልፎም አማራ የሚሉ የሰሌዳ ቁጥር የተገጠመላቸው ሞተር ሳይክሎች በርከት ብለው እንደሚታዩ አጫውቶኛል። ጎዳናውን ያጨናነቁት በህጉ መሰረት ለግል ጥቅም እንዲውሉ ፈቃድ የተሰጣቸው ሁለት ቁጥር ሞተር ሳይክሎች ናቸውም ብሏል። እናም ውሳኔው የሚጎዳው መኖሩ ባያጠራጥርም የሚያመጣው ጥቅም ግን ላቅ ያለ ነው ሲል አስተያየቱን ሰጥቷል። በመታገዱ የሚጎዳ አካል አለ። ትክክለኛ ስራ የሚሰሩት ሰዎች፣ እንደገና ደግሞ ህብረተሰቡ ይጠቀማል። ከምን ከዘራፊዎች ና ከቀማኞች፣ ከሌቦች ሞተር ሳይክሎቹ ሲታገዱላቸው ይተነፍሳሉ። እፎይታ ነው። በከተማዋ የሞተር ሳይክል ማህበር አለመኖር ሁሉም በተበታተነ ሁኔታ እንዲንቀሳቀስ አድርጓል። በቀን እስከ 300 ብር ገቢ እንደሚያገኝበት ና ሁለት ልጆቹን በዚሁ ንብረቱና ፖስታና መልእክቶችን ከቦታ ቦታ በማመላለስ የሚተዳድረው ሞተረኛ ወንጀለኞችን ፖሊስ መንጥሮ መያዝ ሲገባው በእኛ ጉሮሮ ላይ መምጣቱ ከመንግስት የሚጠበቅ ነገር አይደለም ሲል እንደሚችል ተናግረዋል። ነገሩ ሌላ ሁከት፣ ሌላ ስጋት የሚፈጥር መሆኑንም የተገነዘበ አይመስለኝም ሲል ውሳኔውን አጣጥሎታል። ዘጠና ስምንት ሺህ ብር እያወጣን ገዝተን ነው እህቶቻችን አረብ ሀገር ተቃጥለው ግዙልን ሰርተን የሚለወጥ ብለናቸው ነው የገዙ የሰጡን። የት እንሂድ ክልል? የት ነው የምንሄደው? እኛም ተወልደን ያደግነው አዲስ አበባ ምድር ላይ ነው። እና ንብረቶቻችንን ወይ ልጆቻችንንም ይረከበን በቃን በቃ ይረከበን። እና እኛም ወደ ራሳችን በፊት እንደነበርንበት ሌባ ነበርን ልጆቻችንስ እናት አባት ደከማለን ስንት አለን እኮ እና ይታይልን። ይሄ ነገር ምን ይይልን? በስራ ገበታው ላይ ያገኘሁት የፖሊስ መኮንንም የመስተዳድሩ ውሳኔ ለፖሊሶች ስራን የሚያቀል ወንጀልንም የሚቀንስ መሆኑ እርግጥ ቢሆንም ለፍቶ አዳሪዎችን ጎጅ ነው በማለት ውሳኔውን ተቃውሞታል። የሚሰሩትን ለመያዝ ብንሞክር ነው እንጂ ራሳቸውን ለትራንስፖርት የሚጠቅሙት ደግሞ እንደሚጎዱ ነው። እንደ ዲ ደብልዩ ባገኘው መረጃ መሰረት ይህንኑ ጉዳይ በመቃወም ዛሬ ቄራ አካባቢ ቅሬታ ለማሰማት ሞክረው የነበሩ ወጣቶች በፖሊሶች ተከልክለዋል። በከተማዋ በህጋዊነት ተመዝግበው የሚገኙትና በጥቅሉም የሞተር ሳይክሎች ብዛት ምን ያህል እንደሆነ ለማወቅ ጥረት ብናደርግም አንድም ኃላፊዎች በሌላ ስራ ተጠምደዋል በሚል በሌላ በኩል ስልክ ባለማንሳት መረጃዎችን ሳናገኝ ቀርተናል። ለዲ ደብልዩ ለተጠናቀረው Saya mahu mencari keadilan sahaja.